ይህ ዓመታዊ ዓለም አቀፍ ጉባኤ ኤች አይቪ ኤድስን በመከላከልና በመቆጣጠር ዙሪያ ምን እንደተሰራ ይገመግማል። ለቀጣይ መጪ አምስት ዓመታት ሊተገበሩ የሚገባቸውን አዳዲስ እቅዶችም ያወጣል። የተባበሩት መንግስታት ዋና ጸሐፊ ባንኪሙን በደቡብ አፍሪካ ደርባን እየተካሄደ ባለው ኮንፈረንስ ላይ ባደረጉት ንግግር ኤች አይ ቪ ኤድስን ለማጥፋት የበለጠ መስራት ይገባናል በማለት አለም አቀፍ የመድኃኒት ስርጭቱ ተጠናክሮ መቀጠል እንዳለበት ተናግረዋል። በአሁኑ ወቅት በአለም ዙሪያ የሚታየውን የኤችአይቪ ቫይረስ ስርጭት ለመቀነስ ለቫይረሱ የተጋለጡ ሰዎች የሚያስፈልጋቸውን የመድኃኒትና ሌሎች የሕክምና አቅርቦቶች ሊያገኙ ይገባል የሚያስፈልጋቸውንም ሁሉ በተሻለ ፍጥነት ልናሟላ ጭምር በማለት ተናግረዋል። በአለማችን ስድስት ሺህ የሚሆኑ ሰዎች በየቀኑ ወደ ሁለት ሚሊዮን የሚጠጉ ሰዎች በአመት በቫይረሱ እየተያዙ እንደሆነና ይህን ለመቆጣጠር አሁንም የበለጠ መሰራት እንዳለበት በስብሰባው ላይ ተጠቅሷል። ዶክተር ተከስተ በኢትዮጵያ የዩናይትድ ስቴትስ የበሽታዎች መቆጣጠሪያ ማዕከል ሲዲሲ በኤች አይቪ ኤድስ ዙሪያ ላይ ለበርካታ አመታት ሰርተዋል። በኢትዮጵያ ቫይረሱ ያለበትን ሁኔታ ከቀድሞ ጋር እያነጻጸሩ ሲገልጹ እንግዲህ ኤች አይቪ ኢንፌክሽን በሀገሪት ውስጥ ከጀመረ ብዙ አመታት አልፎታል። ሆኖም ግን ካለው ከቀደምት ሁኔታዎች በአሁኑ ጊዜ ኤች አይቪ ስርጭት እና መተላለፍ ከጊዜ ወደ ጊዜ እየቀነሰ ነው ያለው። ይሄ እንግዲህ በሀገሪት ውስጥ እስከዛሬ የተሰሩት የመከላከል ስራዎች ህክምና፣ ለዚህ እና ደግሞ ህብረተሰቡ ጥንቃቄ በማድረግ ኤች አይቪን እንዳይዞን በማድረጉ ስለዚህ ለውጦቹ እንደ አንድ ትልቅ ውጤት ነው። ምን ከዚህ ቀደም የነበሩ ያልነበሩ ብዙ ነገሮች በአሁኑ ጊዜ አሉ። ለምሳሌ ክሊኒካል ስራ ውስጥ ወይም ሆስፒታል ውስጥ በሚሰራበት ጊዜ ኤችአይቪ ስርጭቱን እና ደግሞ በተጨማሪም ተያዙ ሰዎች ሕክምና የማግኘቱ እድል በጣም አላሳመነው የነበረበት ጊዜ ነው። በአሁኑ ጊዜ ግን አብዛኛው ሰው ኤችአይቪ የተያዘ ማለት ነው ሕክምና በማግኘቱም መምተኛውም ደግሞ የቀድሜ ባለዝም ባለፈም የህይወት አኑሮውም ለውጥ አምጥቷል። አምራችም ሆኖ የዓለም አቀፉ ግሎባል ፈንድ ለዘጠኝ ነጥብ ሁለት ሚሊዮን ሰዎች በሁለት ሺ አስራ አምስት መገባደጃ ና በተጨማሪ ለመቶ ሺህ ሰዎች ደግሞ በየወሩ እስከ ሁለት ሺ አስራ አምስት አመተ ምረት አጋማሽ ድረስ መድኃኒትን በማሰራጨት ሲሰራ ቆይተዋል። ሀምሳ አራት በመቶ ከሚሆኑ ሰዎች በላይ በዚህ ዓለም አቀፍ የመድኃኒት እርዳታ እየተደረገላቸውም ይገኛል። በደቡብ አፍሪካ ደርባን እየተካሄደ ያለው የዓለም አቀፉ የኤች አይ ቪ ኤድስ ኮንፈረንስ ላይ በደማቸው ኤች አይ ቪ ኤድስ የተገኘባቸው ሰዎች የህግ ከለላ እንደሚያስፈልጋቸውም ተገልጿል። ኤች አይ ቪ ኤድስ በደማቸው የተገኘባቸው ሰዎች እንደ ጥፋተኛ መቆጠር እንደሌለባቸው ና ማግለል እንደማይገባ በዓለም አቀፉ ኮንፈረንስ ላይ የተገኙት የመብት ተሟጋቾች አበክረው ተናግረዋል። ናይሮቢ የሚገኘው የመብት ተሟጋች አለን ማላቼ በኬንያ ያለውን ሁኔታ ሲናገር እጅግ የሚያስጨንቀኝ ጉዳይ ongoing case በኬንያ ከፍተኛ ፍርድ ቤት በመታየት ላይ ያለው the High Court of Kenya is doctors carrying out tubal ligation ሐኪሞች ያለ ሴቲቱ ፈቃድ ከቫይረሱ ጋር የምትኖርን ሴት ማህፀን በቀዶ ጥገና እንዲቋጠር የሚያስችል የሕክምና ዘዴ መጠቀማቸው ነው። ለዚህም ምክንያቱ ከቫይረሱ ጋር የሚኖሩ ሴቶች በእርግዝና በቫይረሱ ሳቢያ የተዳከመ በሽታ መከላከል አቅማቸውን ይበልጥ ሊያዳክሙትና ራሳቸውንም ለአደጋ ሊያጋልጡ ይችላሉ በሚል እሳቤ የተነሳ ነው። ይህ የሴቶችን ጤንነትና የሰብአዊ መብት እንዲያስከብሩ የሚጠበቁት እነኚህ የሕክምና ባለሙያዎች በራሳቸው እየወሰዱ ያሉት እጅግ የከፋ መጠነ ሰፊ የመብት ጥሰት ነው። ከኢትዮጵያ ጤና ጥበቃ ቢሮ ባገኘ ነው መረጃ መሰረት እስካሁን በኢትዮጵያ ኤች አይቪ ኤድስን ለመቀነስ በታቀደው መሰረት የተገኘው ውጤት የሚያበረታታ ነው። አዲስ በኤች አይ ቪ የመያዝን ችግር ዘጠና በመቶ ለመቀነስ፣ በኤች አይ ቪ የሚከሰተው ሞት ሰባ በመቶ ለመቀነስ እንዲሁም ከእናት ወደ ልጅ የመተላለፍ እድልን ስልሳ አምስት በመቶ ለመቀነስ የተያዘው እቅድ በሚገባ እየተወጣን ያለ ነው ያሉን አቶ አለሙ አኖ በኢትዮጵያ ጤና ጥበቃ የፌዴራል ኤች አይ ቪ ኤድስ መከላከያና መቆጣጠ ማጠሪያ ጽሕፈት ቤት ምክትል ዋና እንደተባለው እንግዲህ በኤች አይ ቪ የመያዝ ምጣኔ የቀነስ ቢሆንም በየአመቷ ለምሳሌ በእኛ ሀገር ኮንቴክስት የሚያ ወደ ሀያ አንድ ሺህ አካባቢ ነው። አመታዊ በኤች አይ ቪ የመያዙ ሁኔታ የሚታየውና ይሄኛው ደግሞ በአብዛኛው የኛ በእኛ ሀገር ኮንቴክስት ከአስራ ዘጠኝ እስከ ሀያ አራት አመት እድሜ ያሉ ወጣቶች በወጣትነት እድሜ ላይ የሚታዩ ናቸው እና እንግዲህ ዳታው በዓለም አቀፍ ደረጃ ሲጠናቀር አጉራማ ልኝነቱ የተለያየ ሊኖርና ወደ አንድ አካባቢ ሊያጋድል ይችላል። ነገር ግን ትልቁ እኛ ደግሞ ዋናው አሁን በመስራት ያለብን የተገኘውን ውጤት የማስጠበቅ የኤችአይቪ ከእናት ወደ ጽንስ ወይም ልጅ መተላለፍ ጉዳይ ብዙ ሀገሮች እንግዲህ ኤልሚኔት እያደረጉ ነው ለዛ ከሌሎች ሀገሮችም የተገኘውን ተሞክሮ ወደ ራሳችን ቀምረን በመውሰድ የመስራቱን ስራ ነው። ይህንን የማስጠበቅ ጉዳይ ነው የሚጠበቅ። በደቡብ አፍሪካ ደርባን በዚህ ሳምንት እየተካሄደ ያለው የአለም አቀፉ የኤች አይቪ ኤድስ ኮንፈረንስ ዘንድሮም ትኩረት ሰጥቶ የተነጋገረው በሴተኛ አዳሪነት የሚተዳደሩ ሴቶችና አዳጊ ወጣቶችን ከቫይረሱ በመከላከል ዙሪያ ላይ ነው። እንደ አውሮፓውያን አቆጣጠር ከሁለት ሺ አመተ ምህረት ጀምሮ በተለይም በአፍሪካ በርካታ ወጣቶች በቫይረሱ ምክንያት ሕይወታቸውን ማጣታቸውም በኮንፈረን I'm